እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ቅዳሜ የካቲት 14 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለዛሬ ከሳምንት ውስጥ ከተሰሙ ዝግጅቶቻችን መራርጠን ይዘንላችኋል። ምሽቱን እያስተናገድኳችሁ ምቆዩ ኤደን ገረመው፣ ፕሮግራሙን በማቀናበር ደግሞ ኤልያስ አስማረንን። ምርጫችሁ አድርጋችሁ ስለምታዳምጡን እያመሰገንን ከኛ ጋር ትቆዩ ዘንድ እንጋብዛችኋለን። በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ ስድስት ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበውና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሀል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣም በማለት እየጎተጎቱ ይገኛሉ። ይህም በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑም ወደ አራት ሺህ የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለሶስት መቶ ተማሪዎች ለሁለት ወራት የሚቆይ የሁለት መቶ ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል። ኮሮና ቫይረሱን በተመለከተ ያሉት ዴቨሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ከተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ ወደፊትን ኮሚኒኬሽናችን እንዴት መቀጠል የሚቻልበት እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገናል። ከዚያ ጋር ተያይዘ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከልና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብ የአቅርቦት እጥረት አለ ለተጨማሪ ወጪ የተዳረጉበት ሁኔታ ስላለ ተማሪዎቻችንን ለመደገም ለማገዝ የሚያስችል የገንዘብ ድጋፍ ስድስት እንዲያደርግ ጠይቀናል። ያቀረብነ ጥያቄም ተከትሎ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን። በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስትር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይ ሆነንም ሲሉ ይገልጻሉ። እኔ ስሜ የጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻ ዩኒቨርሲቲ የሶስተኛ አመት ኢንጂነሪንግ ተማሪ ነው እና ሀሳብ ሁሉንም ተማሪ በመወከል ነው። በጣም ከባድ ችግር ላይ ነው ያሉት ወደ ሀያ አምስት ቀን ገደማ ይሆናቸዋል። ከዶርም አይወጡም። በራ አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነቁ ከሆነ ኘዋለሁ በሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ፣ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ መቶ አካባቢ እንሆናለን። አሁን አርብ ዕለት የሄድነው ከዛም በፊት ማክሰኞ ዕለት በግሌ ሄጄ የነበረ ውጭ ጉዳይ ቆንሲላ ጽፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ ጊዜ ወደ ሀገር ይመለስ የሚል ነው። የመንግስት ይተባበረ እና ወደ ሀገራችን እንመለስ ነው የመስል ጥያቄ። እኛም ወላጅ እንደ መሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበረ ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ትግሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግል ምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው፣ በቃ በራሳችንም ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ። ይሄ ነው በቃ ጥያቄና፣ የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን፣ ይ ማጸነዋለሁ። ስሜ ቶቴቅ ሀሰን ይባላል። እጅህ በሸዋንግ ሶትኛ ትማሪ ነው አሁን በአሁን ሲያደመው መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አንፈልግም፣ ምንም አያደርግልንም። ከዛ ምግብ የሚሆነው ምግብ የሚያገኙት በሳምንት አንድ ቀን ይፈቀድላቸው ከትምህርት ቤቱ ያኛውንም አራትና አምስት ኪሎሜትር ሄደው የሚከፍት በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን አራት ኪሎ ሜትር ና አምስት ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤቶች ያሉት ወደ ስልሳና ሀምሳ አካባቢ ናቸው። ሁሉም አይወጡም ለመግዛት ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ የሚገዙት በሻንጣ ሲገዙ በጣም ብዙ ነው ያቱም ሽ ስለሚያሉ ከተማሎች ያቸው ጋር ያን ሁሉ ተሸክሞ ለመግባት ስቃይ ነው። እንደ ስቃይ ነው ያሉት። አሁን አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተ ምን እናደርጋለን፣ አእምሯችን ግን እየተበላሸ ነው ያሉት ነው የሚል እነሱም እኛም የምንፈልገው ምንድን ነው ልጆቻችን በሰላም ይመለሱ የሄዱት እነዚህ ሰዎች አገር ይጠቅሙ ቤተሰቦቻቸው ሊጠቅሙ ሰዎቸው ሊጠቅሙ ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው ለእኛ ብቻ አይደለም። ጠቅላይ ሚኒስትሩም ደብዳቤ ሰጥተናል፣ ግን መልሱ እየጠበቅን ነው። ግን መልሱ ምን እንደሆነ አልገባንም። ምንም ምንም እንሰጣለን እና እንደዚህ እናደርጋለን። በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል። አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን አንድ ቀን ጠዋት የሚመሳ የሞት ዜና ነው የሚሰማው። ይህን ያክል ሰው በቀን ከዘጠና ሰባት በላይ ሰው መቶ ሰው አዲስ ሰው ሞት ሲባል እና በቀን ወደ አስራ አራት ሺህ አዲስ ታማሚ በጣም ነው የሚጨንቀን ማለት ነው ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከሀያ አንድ ቀን በላይ ስለቆየን ብዙዎቹ እንደም ሙሉ በሙሉ ጤነኛንን በምንባል ሁኔታ ላይ ንን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ ያስገብቶን አስራ አምስት ቀን ከዛም በላይ እንደም ኳረንታይን ውስጥ ያስቀምጦን ደህንነታችን ስረጋገጥ ለመልቀቅ ቢወስዱ በጣም ጥሩ ነው። እኛ አሁን ኢትዮጵያ ህዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን አስራ አምስት ቀን እንደውም ከዛ በላይም ኳረንተስ ገብተን እንቀመጣለን፣ እንመረመራለን አስፈላጊውን ሁሉ ማድረግ ተደርጎልን ወደ ህዝቡ ቢያቀላቅሉ ጥሩ ነው ብዬ ነው ማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር እስቲ ቢረዳን ለመርዳት ሊሞክር አሪፍ ነው። ይህን ጉዳይ በተመለከተ ማመልከቻ ገብቶላቸዋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሀን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። በመደመጥ ላይ የሚገኘው ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በፌስቡክ ቪኦኤ አምሃሪክ ላይ እየተደመጥን እንገኛለን በቀጥታ ስርጭት እንዲሁም ደግሞ በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየትም ካላችሁ ልታደርሱን ትችላላችሁ። እዛው ፌስቡክም ላይ መልእክቶቻችሁን አስቀምጡልን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው በነጻ ደውላችሁ ድምጻችሁን መልክት አስቀምጡልን፣ እንደውላችኋለን። ቀጣዩ ደግሞ ኢትዮጵያ ስነ ምህዳርና አካባቢን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት ፍርድ ቤት ለማቋቋም ጉዞዋን ጀምራለች የሚል ዘገባ ነው። የፍርድ ቤቱን ማቋቋሚያ ረቂቅ ሕግ በማዘጋጀት ላይ የሚገኘው የኢትዮጵያ የአካባቢ ደንና አየር ንብረት ለውጥ ኮሚሽን ባልደረባ ዶክተር አየለ ሄጋና ለአሜሪካ ድምጽ ሬዲዮ እንደተናገሩት የፍርድ ቤቱ መቋቋም በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ጉልበት ይሆናል ይላሉ። ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል። ዓለም አቀፍ ምጣኔ ሀብት ተኮር ተቋማት እንደመዘገቡት ኢትዮጵያ ባለፉት ጥቂት አስርት ዓመታት ውስጥ እያደገች ነው። ይህ እድገት በኢንዱስትሪዎች መስፋፋት፣ በመንገዶች መበርከት፣ በአገልግሎቶች መሻሻል እንደ ሁኔታው መገለጹ የብዙሃን ተስፋ ምንጭ ነው። ሆኖም ግን ይህ እድገት የጎንዮሽ አደጋ እየተወ እንዳያልፍ ከሚጨነቁት መካከል የአካባቢ የደንና አየር ንብረት ባለሙያዎች ይጠቀሳሉ። በርካታ የብክለት ችግር አለ ኢኮኖሚ እድገት በተለይ ኢንዱስትሪ ሲያደግ የበካይ ነገሮች ይመነጫሉ። እንደ ፍሳሽ የሚመነጩ ይኖራሉ። ነፋሻ ሆነው ወይም ጋሴል በምንለው የሚወጡ በካይ ነገሮች አሉ። እንደዚህም ደራቂ ሶሊድ ዌስት በምንለውም ከ ችግሮች አሉ። ከዛ ባሻገር የተፈጥሮ ሀብቶችን ዘላቅነት በሌለው መልኩ ውሃ ሊሆን ይችላል፣ መሬት ሊሆን ይችላል፣ ደን ሀብት ሊሆን ይችላል። ሌሎች የተፈጥሮ ሀብቶችን መጠቀም ጋር ተይዘው የሚታዩ ነገሮች አሉ። ዶክተር አየለ ሄጋና የአካባቢ ደንና አየር ንብረት ለውጥ ኮሚሽን የፖሊሲ ህግና ጥናት ክፍል ዳይሬክተር ናቸው። እሳቸው እንደሚሉት ቀደም ብለው የወጡ ስነ ምህዳር ተኮር ሀገራዊና ክልላዊ ህጎች በልዩና በሰፋ ሁኔታ የሚታዩበት ፍርድ ቤት ለማቋቋም ጉዞ ተጀምረዋል። እነኚህ ማህበራዊና ኢኮኖሚያዊ ልማቶች ካዊ ተቀባይነት ባለው መልኩ ማህበራዊ ደህንነትን በጠበቀ መልኩ የማይለሙ ከሆነ የዘላቂ ልማት ማረጋገጥ በጣም አስቸጋሪ የሚሆንበት ሁኔታ አለ። ከዛ ጋር ተያይዞ እንደ ሀገር በርካታ አካባቢ ህግን የሚተገብሩ ተቋማት ተዘረጉበት ሁኔታ አለ። በርካታ ህግና ህጎችና ፖሊሲዎች እንደዚሁ ወጥተው በስራ ላይ የዋሉበት ሁኔታ አለ ማለት ነው። እነኛ አካባቢ አስተባባሪ ፍርድ ቤቶች እኔ አካባቢ ጉዳዮች ላይ በተፋጠነ መልኩ የውሳኔ መስጠት የሚችሉ አንጻራዊነት የምክንያታዊ አጭር ጊዜ ውስጥ ውሳኔ ለመስጠት ብቃት ባላቸው ዳኞች፣ ባለሙያዎች ስራዎችን የሚሰሩ እንዲሆኑ ታሳቢ የሚደረግበት ነው። ዶክተር አየለ የሚመሩት ቡድን በኢትዮጵያ የመጀመሪያ የሚሆነውን አረንጓዴ የአካባቢ አስተዳደር ፍርድ ቤት ለማቋቋም የሚያስችለውን ህግ በማርቀቅ ላይ ይገኛል። ለመሆኑ መደበኛው ፍርድ ቤት መሰል ጉዳዮችን ለማየት የሚያበቃ ስልጣንና ብቃት አልነበረውም ወይ የሚል ጥያቄ ሊነሳ ይችላል። መደበኛ ፍርድ ቤቶች ሊያዩ ይችሉ ይሆናል። ነገር ግን መደበኛ ፍርድ ቤቶች ከሕግ ሙያ በተጨማሪ የአካባቢ ጉዳዮች ተጨማሪ እውቀት የትምህርትንም ሆነ የልምድ ብቃትን የሚፈልጉ ከመሆናቸው ጋር ተያይዞ በውጤታማ በሆነ መልኩ ለመያዝ በተለየ መልኩ ብዙ ሀገራት ወደዛ እየሄዱ ነው። በተለይም አሁን የነ ደቡብ አሜሪካ ሀገራትን ካየነው በስፋት ሄደውበታል አፍሪካ ውስጥን በስፋት ሀገራት እየሄዱ ያሉበት ሁኔታ አለ ውጤታማነት እየታያ ነው በዛ መልኩ መሄዳቸው እንግዲህ የእኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰራ ያለውን እየተሰሩ ያሉ ስራዎችን ይበልጥ ማጠናከር እንድንሰራ ያግዛል የሚል ታሳቢ ነው የተያዘው። ሕጉን የማዘጋጀት እንቅስቃሴው ኢትዮጵያ ለቀጣይ አስርት ዓመታት ልትጠቀምበት ያሰናዳችው የኢትዮጵያ ብሔራዊ የአካባቢ ሕግ ዝግጅትና ማስፈጸም መርሃ ግብር መሠረት አድርጎ የሚከናውን ነው። መርሃ ግብሩ በቀጣይ ሶስት ዓመታት ኢትዮጵያ አካባቢን የሚመለከት የራሷ ፍርድ ቤት እንዲኖራት ወጥነዋል። ይሄ የሕግ ረቂቅ ተገቢው ውይይትና የባለሙያዎች ግብአት ታክሎበት የኢትዮጵያ አረንጓዴ ፍርድ ቤት እውን ከሆነ በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ኮሚሽኑን ለመሰሉ ተቋማት ጉልበት እንደሚሆን ዶክተር አየለ ሄጋና ነግረውናል። የማሊ ተወላጅ የሆነው ዓለም አቀፍ የሙዚቃ ባለሙያ የሳሊፍ ኬታን ሙዚቃ ነበር የሰማ ነው። ከዚህ በመቀጠል ደግሞ ከአንድ ወጣት ጋር እናስተዋወቃችኋለን። ሲሳይ ጸጋዬ ይባላል። በድሬዳዋ ከተማ በሚገኘው ቴክኒክና ሙያ ኮሌጅ ተምሮ ተመርቋል። በከተማው የስራ እድል ባለመኖሩ ላይ የአካል ጉዳተኝነቱ ተጨምሮበት በቀላሉ ስራ ማግኘት እንዳልቻለም ይናገራል። ነገር ግን የዕለት ጉርሱን ለማሟላት በወቅቱ ከነበረችው ሀምሳ ብር ላይ ሰላሳ ብር ጨምሮበት የጀበና ቡና መሸጥ ይጀምራል። አሁን ላይ በሁለት ዓመቱ ውስጥ የዕለት ጉርሱን ከመሸፈን አልፎ ልጁን በግል ትምህርት ቤት ውስጥ ማስተማር ጀምሯል። ጅምሩን ለማበረታታት ሄዳሽን ባንክም አስራ አምስት ሺህ ብር የገንዘብ ስጦታ አበርክቶለታል። ዲስ ቸኮል ከድሬዳዋ ዘግባለሁ። ብዙ ሸክሞች ስላሉ መሸከም ምናምን ስላለ እሱንቴ ሆና ወደ ሙያ አዘነበል። ቀን እየሰራው ወደ ትምህርት መማር ጀመር። ትምህርቴን ኢትዮ ጣሊያን ሙያ ኮሌጅ ቀን እየሰራው ማታማ ነበር። ከዛ ወደ ኤሌክትሪክ መስመር ዝርጋታ እና ጥገና እንደዚች ስማር ነበረ። ይሄን እየተማርኩ ተማር በዚህም ስራ ላገኘው ነበር። አንዳንዴ ይገኛል፣ አንዳንዴ ያገኝ። በዛም ሙያ ቤተሰብ ቤተሰብን መምራት ስላልቻል በዚህ እየሰራው ያለው ወደቡና ማፍላት ጀመርኩ ማለት ነው። ከዛ ቡናውን እየሰራሁ ከዛ አገባሁ። እሷን ባለቤቴም ያው ጉብዝ ነች፣ ቡና የቡና ልምድ አለ። እሷም ወደዚህ ሙያ እንድትገባ አደረኩኝ። ያው ትምህርትም ልጄንም ትምህርት ቤት እያስገብች እያስተማርኩ ነው ያለሁ ሁለት አመት ሲሳይ፣ ከጀበና ቡና ባሻገር ሌሎች ብዙ ነገሮችንም ይሞካክራል። ከቡና ውጭ ኮንስትራክሽን ላይ አለም እሰራለሁ፣ ኤሌክትሪክ መስመር ዝርጋታ እሰራለሁ፣ ጥገናዎችንም እንደዚሁ ተጨማሪ ስራ ሰራ። ዲሽም እሰቅላለሁ፣ ሳትላይቶችን እሞላለሁ፣ ኳስ ቻናሎችን ባንሽ፣ እነዚህ ስራዎችን እሰራለሁ፣ እየተንቀሳቀስኩ ማለት ነው። እቃዎችን ሙሏለን ሁሉ ነገር እየሰራ ያለ ከቡና ውጭ ምንም እስካሁን ድረስ ኖርማል ውሃ ምናም እሸጣለሁ፣ ይሞላል እና አንዳንድ ነገር ንትን እያለ እየተንቀሳቀሱ ነው። ወደፊት እንግዲህ ከዚህ የበለጠ አስፋፍቼ ለመስራት ሞክራል። ለቡና መሸጫ በተከራየው ክፍል ውስጥ ለጥገና የሚመጡ የኤሌክትሮኒክስ እቃዎችም ይታያሉ። ሲሳይ በነኝ ዘርፈ ብዙ ክህሎቶችና ታታሪነቱ የራሱንና የቤተሰቡን ሕይወት ያለ ችግር መምራት ችሏል። ለመኖሪያ ቤትና ለቡና መሸጫ ቤት ኪራይ በአጠቃላይ በወር 2000 ብር ያወጣል። ልጁን በወር 460 ብር እየከፈለ የግል ትምህርት ቤት ያስተምራል። አሁን በቁሳቁስ ቤቱን ከማሟላቱና ና ከጀበና ቡና ጎን ለጎን ቀዝቃዛዋ ለመሸጥ ከገዛው ግዙፍ ማቀዝቀዣ ወይም ፍሪጅ ባሻገር 6000 ብር መቆጠቡን ይናገራል። ይህ ሁሉ በሁለት ዓመት ውስጥ የሆነ ነው። ባለፈው ሳምንት የዳሽን ባንክ ለስራ ፈጣሪዎች ባዘጋጀው ስልጠና ላይ ተሳታፊ የነበረው ሲሳይ በአምሳ ብር ካፒታል የጀበና ቡና መጀመሩ ሲታወቅ የስልጣኞችንም የአሰልጣኞችንም ትኩረት ስቦ ነበር ይህም ሌላሽ የሳይዞ ነው የጀመርከው በሚል ነው ስራ ስባል ያ ቡና ምናምን አፈላለሁ። ወንድ ልጅ ቡና በሚለው ላይ ተነስቶ ነው ያቺ ቡና ከስንት እንደጀመር በዛ አጋጣሚ ነው ሽልማት ላገኝ ወንድ ልጅ ተስፋ እንደማይቀጥ ደግሞ አካል ጉዳተኛ ስለሆነ አካል ነው። በወቅቱ ስለተሞክረው ስትናገር አንድ ይዘው ማለት ነው። ሽልማት አገኘሁ። አሁን ሽልማት አግኘት ወደ 15 ሺህ ብር አግኝቻለሁ። ያችን 15 ሺህ ብር ከዚህ የበለጠ አስፋፍቼ ሌላ ስራዎችን መደብር ለመክፈት አስባለሁ። ወደፊት ኤሌክትሮኒክስ መሸጫ መደብር አስፋፍቼ በዚህ በሙያ እየታገዘ ሁሉ ነገር ለመስራት አስባለሁ። ከዚህ የበለጠ አሻሽዬ እኔ ደና ደረጃ ለመድረስ ንፈልገው አካል ጉዳት ሳይበግረኝ ወደፊት እንደኔ አይነት አካል ጉዳቶችን ሰብስቤ ስራ ፈጠራ ለነሱ ከዚህ በለጠ ስራ ፈጠራ በደንብ አድርጌ ኤሌክትሮኒክስ መደብርን ከፍታለሁ። ወደፊት አላሜ ከዚህ የበለጠ አሰልጠኛ እነሱንም ስሬ መንግስት እነሱን አይቶ ቦታ እንዲሰጠ ለእኔም ቦታ ታመቻችቶልኝ እንዲሰጠኝ ስንት ጊዜ ጠይቄ ሄጄ ፋይናንስ ተመላልሼ ዞር ብሎ መያኝ ያልቻለ ስንት ጊዜ እና እንደዚህ ታታሪ አካል ጉዳተኛ ሲገኝ እንደውም እኔ ብር ስጡኝ ያላልኩም ባለችኝ አቅም በአንሳብ እንደተነሳው ማንም አይሳይቻለሁ። እና በዚች ተነሳሽነቴ መንግስትን ቦታ ሰጥቷል እንዲረዳ እንፈልጋ። አድማጮች የሲሳይን ታሪክ በምስል ለመከታተል ከፈለጋችሁ ፌስቡክ እና ድረገጻችንን ብትጎበኙ ታገኙታላችሁ። ጋቢና ቪ መደመጡን ይቀጥላል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ስርዓተ ጾታን በተመለከተ ከፍተኛ እንቅስቃሴ ከሚያደርጉ የከፍተኛ ትምህርት ተቋማት ክበቦች ውስጥ በዋናነት የሚመደብ ነው። ባለፈው ሳምንት በነበረው የፍቅረኞች ቀን ላይም የትምህርት መደገፍ ለሚያስፈልጋቸው ተማሪዎች የሚውል ገንዘብ ለማሰባሰብ አበባና ቸኮሌት እንዲሁም ጌጣጌጦችን በመሸጥ ላይ ጊዜያቸውን አሳልፈዋል። የቡድኑ አባል የሆነችው ሩት ይትባረክ ስለ ገቢ ማሰባሰቢያው ትነግረናለች። በየቫለንታይንስ ዴይ ማለት ነው። በየአመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ኮሎርሺፕ ፈንድ እንሰጣለን ማለት ነው። ከሰባት አመት በፊት ነበር የተጀመረው። ዘንድሮም የተለያዩ ካፍቴሪያዎች ክላስ ጋር ያለው ፎይ ፋርስሎፍት ነበረን፣ ቦስተን ዴስፓ፣ ከዛ ደግሞ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ስዊድሽ ኤምባሲ፣ ኢሲኤ፣ ኬር ኢትዮጵያ እነዚህ እነዚህ ኦርጋናይዜሽኖች ውስጥ ነበር። አዎ፣ በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደርጉናል። ከዚያ እነሱ ጋር እየሄድን እንደልበር እናደርጋለን። አብዛኛው ማአት ሁሉም በሚባል ደረጃ በዚህ ላይ ይሳተፋል። ማለት አበባውን እንዳለበ የተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እነሱ በነጻ የሰጡን አበባ እኛ ያስተካክለል እንሸጠዋለን ማለት ነው። ከአበባ ውጪ ይሄ ከረሜላ፣ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች እንሸጣለን አበብ ማለት ነው ግን አበባውንም ከረሜላ ምሸክሪት ነው። አብዛኛውን በዶኔሽን ነው የምናገኘው ማለት ነው። ደሊቨሪ እያደረግን አባ እየሸጥን አዲስ አበባ ዩኒቨርሲቲ ለሚገኙ ተማሪዎች ስኮላርሽፕ ፈንድ ለመስጠት ነበር እያደረግን የነበረው ማለት ነው። በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር ሁለት መቶ ብር በአመት እስከ ሁለት ሺህ ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ አንድ መቶ ስልሳ ሁለት ተማሪዎችን መርዳት መቻላቸውን ሩት ትገልጻለች። ሰላሳ ብር ነበር ሲሽጡ ነበረው። አንድ ቡኬ ደግሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበርና፣ ሁለት ሺህ እና አንድ ሺህ አምስት መቶ ብር ነበረ። እንዲሳ አንድ ተማሪ አንድ አመት እረዳለሁ ሲል ይህንን ቡኬ ይይዘት ይችላል ማለት ነው። አንድ በመጠጣት ደግሞ ሀይላ ካብር ነበር ሸጡ ነበረው። አይ ከአስር ሺ አበባ በላይ በሆኑ ሸጠናል ብዬ አምናለሁ። ለሙዝመች ገቢ የሚያሰበስበ በዚህ ነው፣ ፌብሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ ስራ ለስራ ሰጥታ ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርስቲ ስላሉ ተማሪዎች አካባቢያቸው የሚረዳቸው እንደሌለ፣ የሚያግዛቸው እንደሌለ ከቀበሌ አስመስክረው ይመጡና እሱ ምስክር ወረቀት ያስከባሉ። በዛው መሰረት የስራ ተጫዋ ቢሮ ይመርጥና ያስገባልናል። እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያስገባሉ። እኛ መተላለፉን አለመተላለፉን ነው እንጂ የምናየው ተማሪዎቹ ማን እንደሆኑ ብዙ ጊዜ ያንም። አብዛኞች ተማሪዎች ሴቶች ናቸው ስ ወንዶች ማሉ ግን በባለፈው አመት የተገኘ ገቢ የሎሙመንት ስኮላርሽፕ መቶ ስልሳ ሁለት ተማሪዎች ይተረዳሉ። በአመት ሁለት ሺህ ብር በወር ሁለት መቶ ብር ይሰጣል ማለት ነው። የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት አሁንም ቢሆን የበለጠ ተማሪዎችን ለመርዳት ፍላጎት ያላቸው ግለሰቦችና ድርጅቶች እስከ ቀጣይ ሳምንት ድረስ የሎሞመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች። በዚህ ሳምንት ውስጥ የካቲት 12 ቀን ለ83ኛ ጊዜ የሰማዕታት ቀን ተከብሮ ውላል። በዓሉን አስመልክቶ ጋዜጠኛ ንጉሴ አክሊሉ የሬዲዮ ማስታወሻ አሰናድተው ነበር። እንደሚከተል ይደመጣል። ከ6 ዓመት በፊት ነው። ጋዜጠኛው ልክ እንደ ዛሬ የካቲት አስራ ሁለት የሰማዕታት ቀን ላይ ልዩ ፕሮግራም ለመስራት ፈልጓል። ይህንኑ በጊዜው ለነበሩት ሚኒስትር አማክሯቸው፣ በሀሳቡ ተስማምተው ቀጥል ብለውታል። ቀደም ብሎ ነበርና ዝግጅቱን ለማቀነባበር የፈለገው ድምፅ ላይብረሪ ገብቶ ለዝግጅቱ ተስማሚ የሆነ ዜማ ሲፈልግ ያጣል። ሬዲዮ ጣቢያውም ከተቋቋመ ገና 18 ዓመት ስለነበረው ድምፅ ላይብረሪው በሚገባል ተደራጀ። በላይብረሪው ያለው እንደ ፉከራ ሽለላ፣ ቀረርቶ ብቻ ነው። እንደውም ያን ጊዜ የኢትዮጵያ ሬዲዮ ዜናም ሆነ ሙዚቃ ፕሮግራም የሚያስተላልፈው ዘማሪያን፣ ድምፃውያን ከ ከሀገር ፍቅር ቲያትር ቤት መጥተው ስቱዲዮ ገብተው ቆመው ዘምረው ነበር። በሰዓቱ ተገኝተው ላይቭ ያ ድምጽ የሚተላለፈው። ስለዚህ ድምፅ መቅረጫ አልነበረም። ይሄ ችግር ነበርና ጋዜጠኛው ብልህ ስለነበረ አገር ፍቅር ቲያትር ቤት ከዛው ከማስታወቂያ ሚኒስቴር ወጣ ብሎ በነገራችን ላይ ያን ጊዜ አገር ፍቅርና ብሔራዊ ቲያትር ሁለቱም በማስታወቂያ ሚኒስቴር ስር ነበሩ። ወጥቶ ለአንዱ ድምፃዊ ያማክረዋል። ያ ድምፃዊ እኔ ያለፍኩበት እኮ ነው። ችግሩን እኮ አይቸዋለሁ። ያን ሁሉ የተከፈለውን መስዋዕትነት አይቻለሁ እኮ። እኔ በአጭር ጊዜ ውስጥ አዘጋጅቼ መጣለሁ ብሎት ተነጋግረው ይለያያሉ። ድምፃዊው ዜማውን ሰርቶ አቀነባብሮ አዘጋጅቶ ለጋዜጠኛው ልክ በጊዜው ይሰጠዋል። ጋዜጠኛውም ያንን ተጠቅሞ ፕሮግራሙን በእለቱ በቀኑ የካቲት አስራ ሁለት ቀን ለአየር ለስርጭት ለሰው ጆሮ እንዲበቃ ያደርገዋል። ታሪክ እንደሚታወቀው የካቲት አስራ ሁለት ቀን የሰማዕታት በዓል ግራዚያኒ በ1929 ዓመተ ምሕረት የዛሬ 83 ዓመት ከ ከአዲስ አበባ በተለይ ችግረኛ የሆኑ ሰዎችን ስድስት ኪሎ በሚገኘው በንጉሠ ነገሥቱ ቤተ መንግሥት እንዲሰበሰቡ አድርጎ ገንዘብ ይሰጣል ብሎ በብዙ ሺህ የሚቆጠሩ ነዳያን ችግረኞች በዚያ ቦታ ተሰብስበው እሱ ስለ ራሱ ብዙ ነገሮችን ይናገራል ይደሰኩራል፣ ያወራል፣ ያጫውታል። ህዝቡ የሚጠብቀው ደግሞ ችግረኛ ስለነበረ አብዛኛው ገንዘብ ነው። በዚህ ጊዜ በሀገር ፍቅር ስሜት የተቃጠሉት አብርሃም ደቦጭ፣ ሞገስ አስገዶም፣ ስምዖን አደፍርስ የተባሉ ወጣቶች ግራዚያኒ ንጉሠ ነገሥቱ ቤተ መንግሥት ሰገነት ላይ ሆኖ ሲናገር ቦምብ ይወረውሩና ፍንጣሪው እሱን ይመተዋል። ሌሎችም ይመታሉ። በዚህ ንዴት እዚያ ያለውንም ህዝብ ሆነ ማንኛውንም የተገኘውን በጥይት፣ በአካፋ፣ በዶማ እንደውም ሰውን በየቤቱ እየተዘጋበት እየተቆለፈበት በሰዓት እንዲቃጠል አድርጎ በሺ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል። ይህም ዜማ በዚህ አይነት መንፈስና ስሜት የተዘጋጀ መሆኑን ለትውልዱ ለማስረዳት ነው ያቀረብ ነው። በዚያን ወቅት ቀኝ ጌታ ዮፍታሄ ንጉሴ ባለ ቅኔው መች እንባ ነበረሽ ከራሄል ያነሰ እንባ እንባ የሆንም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር። ሚኒስትሩ በሺ ዘጠኝ መቶ ሃምሳ ሶስቱ መፈንቅለ መንግስት ጊዜ የተገደሉት አቶ መኮንን ሐብተወልድ ጋዜጠኛው የኤርትራና የኢትዮጵያ ጉዳይ ተፈሪ መኮንን እንዲሁም የቀዳማዊ ኃይለ ስላሴ መንግስት የተሰኙት ሶስት መጽሐፍት ደራሲ አምባሳደር ዘውዴ ረታ ሲሆኑ ድምፃዊው ለማ ገብረ ህይወት ነው። አጃቢዎቹ ደግሞ የሀገር ፍቅር ማህበር ዘማሪያን። ታሪክ የሰሩ ሰዎች ምንጊዜም ሲታወሱ ይኖራሉ። አድማጮች ለዛሬ በድጋሚ እንዲደመጡ የያዝነላችሁ ፕሮግራሞች እነዚህ ነበሩ። ሰኞ በአዳዲስ ፕሮግራሞች ተመልሰን እንመጣለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ፕሮግራሙን በመምራት አብሬያቸው ያምሸወት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩ። ደህና ደሩ።